መዝናኛ ግን ቦታ 12983 መሽቷል። እሱ ግን አልተኛም። ስልኩ አቃጨለ፣ ደገመ። የጋዜጠኛ ስልክ ረፍት የለውም። ብዙም ሳይቸኩል አነሳው። ከወዲያኛው ጫፍ ያለው ሰውዬ ግን የቸኮለ ይመስላል። ለሰላምታም ብዙ ጊዜ አልሰጠውም። ስማ ፀጋይ፣ ነገ ጠዋት ትልቅ ነገር ስለሚኖር ከቤተ መንግስት ወይም ከቦሌ አካባቢ እንዳትጠፋ። እንደ ቸኮለ ተናግሮ እንደ ቸኮለ ስልኩን ዘጋው። ጋዜጠኛውም ሲከነክነው አድሮ እንደ ከነከነው አርፍዶ ሁለቱን ስፍራዎች ከሚያማክል ቦታም አድፍጦ ይጠብቅ ያዘ። ከቀኑ አምስት ሰዓት ግድም አንዲት ሞተር ብስክሌት ውልብ አለች። መኪና ተከተላት። መኪናዋን ሌላ መኪና፣ ሌላዋን መኪና ሌላ ሞተር ብስክሌት ከሁለቱ መኪኖች አንደኛዋ ውስጥ ሰውየውን አያቸው ኮሎኔል መንግስቱ ኃይለማርያም ጊዜ አላጠፋም ናይሮቢ ደወለ እኔ ወንድም ለሮይተር ስደውል ሮይተር ልቅቀው ሰማንያ ሰባት ዓመቱ ነው አንቱ ስለው ግን አንተ ነህ አንተ ነህ ይቅርታ እኔ እኮ እያመለጠኝ ነው ከህፀኛ ጸጋዬ ታደሰ የዛሬ እንግዳችን ነው አብራችሁን ቆዩ ግማሽ ኦሮሞ ነኝ። ታሮቢ ባላባት ልጅ ነኝ። ምግብ የሚባል የበላሁት በሰባት ዓመቴ ነው። ቅቤ ነበረ ምውጠው ከን ኢማጅነት ሰውነትህም ገዘፍ ያለኮ ነው አለ። ለጀኔራልነት ነበር የሚመኙት ያንተን ሰውነት ዳው ይሄ ወንድሜ ወንድሜ የምልክ እንደኔ ታሟሁን ሞተኝ ጀኔራል ዘውዱ ታደሰ ይባላል። ታናሽ ወንድሜ። አንተ ታዲያ ለምን ጋዜጠኛ ሆንክ? ነው እንዲያ ወደ ጽሁፉ ወደ ንባቧ ዘንብለህ ነው? የሚገርም ነበር ነው። እኔ አስተማሪ ነበርኩ፣ መጀመሪያ የልባበር ነው። ከዛ ደግሞ ወልቂጤ፣ ከዛ አዲስ አለም፣ ከዛ ደብረ ብርሃን ሃይስኩል ነው ሳምቲንግ ላይክ ቴን ይርስ ትምህርት ብልሴ ቀጥሮ የልባበ ላከኝ። እንደዚህ አይነት አስተማሪ አናውቅም ብሎ ጡረታዬን ከለከልኝ። ምን ምክንያት ሰጡ? ለጡረታ ስጠይቅ የጻፉን ደብዳቤ እኔ ጋ ያለ፣ አቶ ፀጋዬ የሚባል አስተማሪ እኛ አናውቅም ነው የሚለው። በማስተማሩ መሀል ግን መጫጫር ጀመረ፣ ዘገባ ብጤ ደብረ ብርሃን ወኜ እጽፍ ነበር ለአዲስ ዘመንም ለሄራልድን፣ በሁለቱም ቋንቋ አዎ። እኔና ተሾማ ደራ ቫካንሲ ሲገኝ ደወሉልን እና ተቀጠም። ትምህርት ሚኒስቴር ወደ ሁለት መቶ አስራ አምስት እንደዚህ ነበር የሚቀብለ ሶስት መቶ ብር በአንድ ይሰጡ። ኢማጂን ዋትስሚን። ማስታወቂያ ሚኒስቴርን በተለይ ሄራልድን፣ ባለ ሁለታዬ ነው የምለውም ጋዜጠኝነትን እኔ ጽሁፍ በማበርከት እንጂ ቴክኒካል አስፔክቱ ምንም አላውቅም ነበር። ባዶ ቤት ተገኘ፣ ገባንበት። የተማረም ሰው የለም፣ ጋዜጠኛ የለም። ያለው ቄሶች ናቸው ፕሮፍሪድ የሚያደርጉ ኮንትሪቢት እያዘረም ሄራልድ ላይ ስትሰራ ትልቁ ትሬኒንግ ያገኘው ኢንተርናሽናል ፕሬስ ኢንስቲቱት ብሪቲሽ ጀርናሊዝም ምን ማለት እንደሆነ ዓይን ከፈትኩኝ። በሄራልድ አንድ ኮረስፖንደንት ነበረው። እሱም ሲያባረሩ ተወዳድሬ አሸንፌ ገባሁ። ሀይ ሰርቪስ እዛ እነሱ ጋር ወደ ሰላሳ አምስት ዓመት እዛ ድረስ በርሼ ጡረታ ወጣሁ። መቼ ነው ይሄ እንግዲህ የገቡት፣ ወደ ሮይሰር የቀየሩት መቼ ነው? ናይንቲ ኤይቲ ሳምቲንግ። እስከዛ ድረስ ኢትዮጵያን ሄራልድ ነበሩ። የለም ኢትዮጵያን ሄራልድ ወጥቼ እንዴ ተሾሜ ዳይሬክተር ሆኜ ተሾሜ። ያንን ሳካሄድ አብዮቱ መጣ፣ ነገሮች ተለዋወጡ። እዛ ሪዛይን አድርጌ ራሴን አድቨርታይዚንግ ኤጀንሲ አቋቁሜ እንዲያውም ጥሪትም ያከማቸውት ከዛ ስሰራ የሮይተር እድል መጣ። ዋንስ ጀርናሊስት ኦልዌስ ጀርናሊስት መቷት ችነ ማስታወቂያ ሚኒስቴር እያለህ የፊውዳሉ ስርዓት ተሿሚ ነበርክ ማለት ነው በዚህ አይነት ተንኮል አመጣሁ። አሁን የፊዳሉ ስርዓት ጋር ምንም ግንኙነት የለኝም። አንደኛ አስተዳደግህ ቅቤ እየጠጣህ ነው። ስለዚህ ጉልተኛ የፊዳል ቤተሰብ ውጤት ነው። ይህንን አልክድም። የራሴ መሬት ወደ ስምንት ሰባት ጋሻ ነበረኝ። ታድያ የወረስኩት ማለት ከዚህ በላይ ፊዳል አድዋ፣ አባቴ አያቴ አድዋ ሄደው ያገኙት እንጂ እንዲሁ ሰርቄ አይደለም። የአድዋ መልሼ ሰጠሁ ያው ወሰዳችሁ በቃ ቆርቋዥ ነበርክ ማለት ነው ርዝራዥ ርዝራዥ ቆርቋት ዋን ፖይንት ባገኘ ኖሮ በዱ ላይ ያልኩ ነበር ማስገድል አሁንም ቀልድና ተረብህ አልቆመም እስኪ የአፍሪቃ የአፍሪቃ ሕብረት የምንለው ያኔ የአፍሪቃ አንድነት ድርጅት ከመመስረቱ በፊት ሁለት ጎራ ነበረ። አንደኛው ጋ ኢትዮጵያ ያለች፣ ሌለኛ ጋ ደግሞ ደቡብ አፍሪቃ በተዘዋዋሪ መንገድ ነበረች ነው የሚባለው። የአፓርታይድ የዘረኛው ስርዓት የሚባለው አንድ ጉባኤ ላይ የአፄ ኃይለሥላሴ ስም ሲነሳ አካኪ ዘራፍ ብለህ እንዳያዙ ሊቀቁኝ ብለህ ነበር አሉ። እንዴት ነው ውስጥ ይህን አንተ አሁን የሀገር መሪ በክቡ ሲነሳ ኢትዮጵያ ደም እያለ ዝም ብትላለህ፣ ለራስ ራስ ትወቅሳለህ እንጂ የውጭ ሰው ሲያቋሽሽብህ ደስ አይልህ። ኮትዲቯር ወደ መቶ ዘጠና ጋዜጠኛ ነው የተጋበዘው ከአለም ላይ። ኢማጅን ከኢትዮጵያ እኔ እኔ የሄድኩት እዛ ቁጭ ብለን ፕሬስ ኮንፈረንስ ክፈት ዋኝ የሃይቦኮስ ፕሬዝደንት ናቸው የሚሰጡት። የአፓርታይድን ፖዚሽን ይዘው ሳውዝ አፍሪካና ሜምበር ኦፍ አፍሪካን ዩኒየን ብናረግ አገር ያሻሽላል የሚል ፖዚሽን ነው የሳቸው። ይሄ ደግሞ ፋፍመስካ የሚባለው ቀድማ ስላሴ የሚመሩት እኛ ጋር መግባት ከፈለገ መጀመሪያ አገር ውስጥ ላሉ ጥቁሮች ኢኳሊቲ ውስጥ እና እኒህ ልዩነቱ ይሄው ነው። በቃ አሁን እዛ ላይ ፌዘዋኝ በጣም ዲክቴተር አንተ የዲክቴተር ትርጉሙ እዛ ነው መታየው። ሌሎችን በጣም ወደ ታች የሚያይ ሰው በንግግራቸው መሀል ጋን ወይን ፓስ ኮሚቴን ሲኒየር ፐርሰናል ፐርሶናል ያረጀ ያረጀ ብሎ ሲናገር ከዛ በኋላ ቀይ ምልክት አለ። ጫን ስላት በራች እዛ እሳቸው ያሉበት ጋር የውጭ ጉዳይ ሚኒስትሩ ነበር ኦፊሴት የሚያደርገው አሬኮግናይዝ ኢትዮጵያ ኢትዮጵያዊ እዛ ያለ አልመሰለውም። እንዴት ዶ የን ኦፍ አፍሪካን ሊደር ምናምን ምናምን ብዬ እንዴት ሲናይል ብለው መሪን እንዴት እንደዚህ ይላሉ አልኩ። ያ ሁሉ ሰው እንደሌለ እዚያ ግራ ገባው ሰውዬው። አወቀ ስህተቱን። እንዴት አድርጎ መልስ ይስጠኝ? እኔ ወይ እኔ ስቶሪዬን አዘጋጀው። ማታ እራት ላይ ጎኑ ተቀመጥኩ። ተጠሪቼ ጎኑ ተቀምቼ ሮቲኛ ውጭ ጉዳይ ሚኒስትሩ እኔን እኔን እንገዳለሁ ማጠብ ያላደረጉት ነገር የለም። እኔ ግን ለከተማ ይፍሩ ሲሄድ ተጠንቀቅ፣ ይሄ ነገር መጀ አፍሪካን ሊያፈርስ የምችል ነገር እየሰሩ ነው እና አቶ ጸጋዬ ተጠንቀቅብኛል። ከተማ ይፍሩ ያኔሳቸው ውጭ ጉዳይ ሚኒስትር ነበሩ መሰለኝ። አቶ ከተማ ይፍሩ ውጭ ጉዳይ ነበሩ። ተጠንቀቅ የሚሉት ለምንድን ነው? እርሶ ምን አለ ይመጣል አሁን እኮ አሳየዋለሁ። አንተ ግን ይሄን ዜና እዚህ መጥተው እኔ ትንኳን እንዳትጽፋሪ እኔ ያን ጊዜ ሄራለሁ። ምስራው ለማንም ጽፎ የለም። ዓለም ግን ተጫውቶበታል በዜናው ኢትዮጵያዊ ጋዜጠኛ እንደዚህ አይነት መልስ ሰጠ ብለው ማለት ነው። እንዲ ይሄናን ተገኝቶ ነው እንዲ አፍሪካን አፍሪካን የሚያጋጭ ነገር ለወሰን ሚዲያ አሁን አንተ ምስናለ ምሰራ የአፍሪቃ ህብረት ያው የአፍሪካ አንድነት ድርጅት ነው ያኔ ሲመሰረት፣ ቁጭ ብላችሁን ያደራችሁት አሉ። እዛ አዳራሽ ውስጥ መወሰን አቅቷቸው ፈርሷል እንጂ ምን መወሰን አቅቷቸው ፈርሷል እንጂ ዲፕሎማሲ ኤምፐራ ኃይለስላሴ ባይኖር ኖሮ ስጎን ይህነ ባታብኖዝ ንክሩማ እና ሴኩቱሬ በአይዲዮሎጂ ተጣሉ። አስታራቂ ነገር መገኘት ነበረበት። ቀዳማዊ ኃይለስላሴ ከተማ ይፍሩ ዶክተር ተስፋዬ ማን? የወፍራሙ ደግሞ ክፍሌ ወዳጅ የሆኑ ክፍሌ ወዳጅ ታንክ ዩ ታንክ ዩ ታንክ ዩ አየህ፣ ሴና ይለውኛል። እኔ አልወጣኝ። እርስዎ አንተ ነህ። ሰማንያ ሰባት ዓመት እንዴ? በጣም በጣም በትክክል እየገለጽክልኝ ነው። አሁን ስራ አይኮ ነው፣ ስንት ዓመት የተቀጠቀጥኩ። አንተም ፊውዳል እያልከ ያው እነሱም እንደዚህ ነበር የሚል እና ልንገርህ፣ ከዛ ምን ሆነ መሰለ ሁሉም በየሆቴላቸው ሄዱ፣ ግን አንዴ እዚህ ዲስከስ አድርገው እዚህ ሲገቡ፣ አንዴ እዛ ሲገቡ፣ አንዴ ቡና ወዲህ፣ አንዴ ሻይ ወዲህ፣ አንዴ ቁርስ ወዲህ፣ እንዲሁ ፍዳቸውን ሳይ በዛ መጨረሻ ላይ ሁለቱን አስማሙና ቀኑን ሰባት ላይ ኦፊሽሊ ተፈረመ ማለት ነው። ወዩ እንዲመሰረት ያደረጉት የእኔም ያንተን መሪ የነበሩት ቀራ ስላሴ ናቸው። አይከብራቸው መሪነቱ እንኳን ለአንተ ነው፣ ለእኛ ምንም ጭቆና ነው የተረፈን። ባክቶ አስተምሮ ሀሁ ያስተማሩ አንተን ወይንም አባትን ሳቸው ናቸው። እንዲያትል እንዴት እንዲህ ትላል? ስለ ሥልጣናቸው አስር መስመር ነበር አሉ የምጽፉት ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ንጉሰ ነገስት ዘኢትዮጵያ እያላቸው ኤሌክትሪክ ጀመረ ስዩመ እግዚአብሔር ኦኬ እሷ ቀርታለች። በሺ ዘጠኝ መቶ ሰማንያ ሶስት ግንቦት አካባቢ የቀድሞው የኢትዮጵያ መሪ ጓድ ሊቀመንበር መንግስቱ ኃይለ ማርያም የኢሰፓ ማዕከላዊ ኮሚቴ አባል የኢህድሪ ፕሬዚደንትና የአብዮታዊ ጦር ጠቅላይ አዛዥ ደርድ ነው። እዚ የማበላ ስላሴ ኳንስም በለጠ መሰለኝ እኮ የእሳቸው አለት እዚ ከሀገር ሲወጡ አንተ ቀድመህ እንደሰማህ ነግረኸኛል። በአንድ አጋጣሚ መጀመሪያ ዜናውን ብሬክ ያደረገው ሮይተር ነው። ዜናውን ያቀበልከው አንተ ነህ ይባላል። እስኪ ይሄ እንዴት ነው፣ እስቲ ንገረኝ። ደንቆሮቹ እኛ ኢትዮጵያኖቹ እዚህ ያለነው ሳናቅ ዓለም ያቅ ነበር። ጋዜጠኛ ከዓለም ላይ ተሰብስቦ መጥቷል አዲስ አበባ። እኔ ወንድም ቲፕ ሳሬግ ለሮይተር ስደውል ሮይተር ልቅቀው የኔ ዜና ዓለምን ዞሮ መጥቶ ኮምፒውተራቸውን ሲከፍቱ ሁሉ ምንድን ነው የምሰሩት? ባበሄላሪ ዲግኖሰሪ ብሮ ሊገሉኝ መጡ። ማን ነገር ነን ኦፍ ዮር ቢዝነስ ይሄ ሶርስ ይነገራል። እንዲ ምን አልታችሁ ነው ሂዱ ከዚህ እያልኩኝ ጸጋይ የስምንት ልጆች አባት ነው። የብዙ የልጅ ልጆች አያት። ስለዚህ ገንዘብ ብቻ ሳይሆን የልጅም ሀብታም ነህ ማለት ነው። የገንዘብ ብቻ አይደለም። አንድ ገንዘብ ብናልኛው ኖ። ያኔ ገና ኮ መርሴዲስ ነበር የምትነዳው ኢትዮጵያ እያለሁኝ። ልክ ነህ የተራ ህዝብ እስአንዴ ምን ሆነ መሰለ፣ ፕሬስ ኮንፈረንስ ይሰጣል አቶ መለስ ራትን፣ እኔ ዝምጥ ብዬ ቆይቄን የመጣወት እና አስተናባሪዎቹ ሁሉም ሴኪሪቲ ናቸው። ትልቅ ባለስልጣን መስያቸው እጅ እየነሱ ተቀበሉኝ እና ጋዜጠኞቹ የት ጋር ነው ያለሁት ብዬ ስለው፣ ዋ ጋዜጠኛ ነች ሲደዛ ተወረኝ ወደ ወደ ጓደኞቼ ነገር ከብረት እየተደበደብ ነው ያለፍነው። ስራና ህይወቱን የሚዳስስ መጽሐፍ በቅርቡ እንደሚያሳትም ነግሮኛል። ለጋሽ ጸጋዬ መልካሙን ሁሉ እመኛለሁ። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ